ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ¶¶

ከዋሽንግተን ዲሲ በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን አሁን ጀምረዋል። ጤና ይስጥልን አድማጮች፣ እንደምንውላችሁ አምሽታችኋል። የዛሬ ሐሙስ፣ መጋቢት 4 2006 ዓ ምትን ፕሮግራም ይዘን ቀርበናል። የምናስተናግደው አዲሱ አበበና ቆንጂት ታየነን። የኢጋድ አባል ሀገሮች መሪዎች አዲስ አበባ ላይ በደቡብ ሱዳን ጉዳይ መክረዋል።

የተኩስ አቁም ስምምነቱ አለመከበር በሺዎች የሚቆጠሩ ተጨማሪ ሰዎች እንዲሞቱ አድርጓል። የተባባሰ ሰብአዊ ቀውስም አስከትሏል።

የዩናይትድ ስቴትስ የደቡብ ሱዳን ልዩ ተወካይ አምባሳደር ዶናልድ ቡዝ ከተናገሩት ያገኘ ሆነው የሰማችሁት በምሽቱ አብይ ርዕስ ይዘገብበታል። የአፍሪካ ሕብረት ኃይሎች ተጨማሪ ግዛቶችን በሶማሊያ ከአልሸባብ ማስለቀቃቸውን ተናገሩ ሌላው ዘገባችን ነው። የሐሙስ መደበኛ ፕሮግራሞች ባህልና ማህበረሰብ፣ እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት ተዘጋጅተዋል። ኃይሉ ታምራት ፕሮግራማችንን ይመራል። መልካም ምሽት። ወደ ዜናዎቹ እናልፋለን።

የምስራቅ አፍሪካ የልማት በይነ መንግስታት የኢጋድ አገሮች መሪዎች የደቡብ ሱዳንን ተኩስ አቁም ስምምነት ተግባራዊነት ለማገዝ ወደዚያች አገር በሚላከው ወታደራዊ ኃይልና ሂደቱን ለማፋጠም በሚቻልበት መንገድ አዲስ አበባ ላይ ተወያይተዋል። ሁለቱም ወገኖች የተኩስ አቁሙን ውል ሙሉ በሙሉ እንዲያከብሩና ውጊያውን ለማቆም የፖለቲካ ፈቃደኝነት እንዲያሳዩ የኢጋድ መሪዎች ጥሪ አቅርበዋል።

ግጭቱ ከተቀሰቀሰ አንስቶ የተፈጸሙ የሰብአዊ መብት ረገጣዎችንም አውግዘዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በደቡብ ሱዳን የተከሰተው ግጭት በአስቸኳይ ካልቆመ ያቺ ሀገር ለረሃብ አደጋ እንደምትጋለጥ ዓለም አቀፉ ማህበረሰብ አስጠንቅቋል። ማርታ ቫንደርቮልፍ የምስራቅ አፍሪቃ ሀገሮች መሪዎች ስብሰባ እየተካሄደ ካለበት ከአዲስ አበባ ተከታዩውን አጭር ዘገባ አድርሳናለች። ሰሎሞን ክፍሌ ያቀርበዋል።

የደቡብ ሱዳን መንግሥትና የሽምቅ ተዋጊው ኃይሎች ግጭቶችን ለማቆም ባለፈው ታኅሳስ ወር ስምምነት ቢፈራረሙም ውጊያው ቀጥሏል። የአዲስ አበባው የሰላም ንግግርም ብዙም መሻሻል አላሳየም። የዩናይትድ ስቴትስ ልዩ መልእክተኛ ዶናልድ ቡዝ ሁኔታው እንዳሳሰባቸው ዛሬ በደቡብ ሱዳን ተፋላሚ ወገኖች መካከል የሰላም ንግግሩን በሚሸመግለው በኢጋድ ልዩ የመሪዎች ስብሰባ ላይ ተናግረዋል።

ሁለቱም ወገኖች የተኩስ አቁም ስምምነቱን ባለማክበራቸው ጥልቅ ቅሬታ ፈጥሯል ሲሉም አምባሳደር ቡዝ አስረድተዋል። የስምምነቱ አለመከበር የተጨማሪ ብዙ ሺህ ሰው ሕይወት እንዲጠፋ አድርጓል። ሰብአዊ ቀውሱንም በእጅጉ ስላባባሰው ደቡብ ሱዳን ለረሃብ አደጋ ልትጋለጥ ትችላለች። በደቡብ ሱዳን የክረምቱ ወራት ሊገባ የተቃረበ ቢሆንም

ሕዝቡ ከመኖሪያው እንዲፈናቀል በመገደዱና ቢመለስ ጥቃት እንደሚደርስበት በመፍራቱ ምክንያት አብዛኛው የእርሻ ኩዳድ አልተዘራም። በደቡብ ሱዳን 85 በመቶ የሚሆነው ሕዝብ በግብርና ሥራና በቀንድ ከብት እርባታ መሰማራቱ ይታመናል። የዝናቡ መምጣት በሳምንታት ጊዜ ውስጥ በሚጠበቅበት በአሁኑ ሰዓት አስፈሪውን የረሃብ አደጋ ለመከላከል ፈጣን እርምጃ ያስፈልጋል ሲሉ ለአፍሪካ ቀንድ የአውሮፓ ማኅበር ልዩ ተጠሪ አሌክሳንደር ሮንዶስ ይመክራሉ።

ሰው ወደ ቀድሞ ቀዬው ተመልሶ በእርሻው ላይ ዘር ካልዘራ ከወራት በኋላ በቂ ተቀማጭ እህል አይኖረውም። የቀንድ ከብቶችም አልቀዋል። ዛሬ በአርብቶ አደርነቱ በስፋት የሚታወቀው የደቡብ ሱዳን ሕዝብ የምጣኔ ሀብት አቅሙ ተንኮታክቷል። ስለዚህ በአጣዳፊ ሁኔታ አስፈላጊ እርምጃዎችን ሁሉ መውሰድ ግድ ነው። በደቡብ ሱዳን ፕሬዝደንትና በቀድሞ ምክትላቸው ኃይሎች መካከል የሚካሄደው ውጊያ

ለብዙ ሺህ ሰዎች ሕይወት መጥፋትና አንድ ሚሊዮን ለሚጠጉ ሌሎች ከቤት ንብረት መፈናቀል ምክንያት ሆኗል። በሶማሊያ ከአፍሪቃ ህብረት ተልእኮ አሚሶም ወታደሮች ጋር የሚሰራው የሶማሊያው ብሔራዊ ጦር ሰራዊት በምዕራባዊ የአገሪቱ ክፍል በአልሻባብ ይዞታ ስር የነበሩ አያሌ ከተሞችን እንዳስለቀቀ ገለጠ።

ድሉ ለአያሌ ሶማሌዎች ደህንነትና ሰላም ዋስትና ከመሆኑን በላይ የመንግስታዊ ተቋማት መሰረታንም ያፋጥናል ተብሏል። አሚሶምና የሶማሊያ ወታደሮች በአልሸባብ ላይ ያገኙት ይህ ድል እንደ አውሮፓ አቆጣጠር ከ2007 ዓ ም ጀምሮ የ512 ሚሊዮን ዶላርስ የምትረዳውን ዩናይትድ ስቴትስን ድጋፍም አግኝቷል። በሶማሊያ ወታደራዊ ተቋም ውስጥ ለብሔራዊ ጦር ግንባታ ይውል ዘንድ ዩናይትድ ስቴትስ

ከ171 ሚሊዮን ዶላርስ በላይ እንደምትረዳም ይታወቃል። እስከ ዛሬ ከአየር ላይ እንደጠፋ ያለው የማሌዥያ አየር መንገድ አውሮፕላን ግንኙነቱ ከተቋረጠ በኋላ ለሰዓታት በሯል የተባለውን ዜና የማሌዥያ ባለስልጣናት አስተባብለዋል። የመገናኛ ሚኒስትሩ ሂሻሙዲን ሁሴን ዛሬ ሐሙስ በሰጡት ቃል ግንኙነቱ ከተቋረጠ በኋላ

ለሰዓታት እንደበረረ የሚያሳየው መረጃ ትክክል ስለመሆኑ የማሌዥያ አየር መንገድ የአውሮፕላን ሰሪውን ቦይንግንና ሞተር ሰሪውን ሮልስ ሮይስን መጠየቁን አመልክተዋል። ዛሬ ዜናው ይፋ ከተደረገ በኋላ የማሌዥያ አየር መንገድ ስለ ዳታው ትክክለኛነት ሮልስ ሮይንና ቦይንግ ሰሪውን

ጠይቆ እንደተረዳው በሚዲያ የተላለፈው ትክክል አይደለም። ዜናው ዛሬ ሐሙስ የተዘገበው ደ ዎል ስትሪት ጆርናል በተባለው ጋዜጣ ሲሆን መረጃው ከአውሮፕላኑ ሞተር በቀጥታ ወደ ምድር የተላለፈ እንደሆነ ነበር የታመነው። ሩሲያ ዩክሬን ውስጥ የጀመረችውን አካሄድ ካልቀየረች ከፍተኛ የፖለቲካና የኢኮኖሚ ቀውስ ይከተላታል ሲሉ የጀርመኗ ቻንስለር አንጌላ መርክል አስጠነቀቁ።

ቻንሰለር መርክል ዛሬ ሐሙስ ለምክር ቤታቸው ባሰሙት ንግግር የዩክሬን የግዛት አንድነትና ሉዓላዊነት ለድርድር የሚቀርብ አይደለም ብለዋል። ሩሲያ በዩክራይን የውስጥ ጉዳይ ጣልቃ መግባቷን ካላቆመች ከምዕራባውያን ለሚሰነዘርባት ዋጋ ትከፍላለች ሲሉ የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ትናንት ረቡዕ ማስጠንቀቃቸው ይታወሳል። የዩናይትድ ስቴትስ ምክር ቤት አባሎችም ለዩክራይን የአንድ ቢሊዮን ዶላርስ ብድር እንዲፈቀድ ድምፅ መስጠታቸው ታውቋል።

ይህ በእንዲህ እንዳለ ዩናይትድ ስቴትስ በዩክራይን ላይ ስጋት ይጥላሉ ብላ ባሰበቻቸው በሩሲያና ክሪሚያ ዜጎች ላይ የቪዛ ማዕቀብ መጣሏ ተገልጧል። ፕሬዚዳንት ባራክ ኦባማም የዩክራይንን ዲሞክራሲያዊ ሂደትና ሕጋዊ ተቋማት በሚያደናቅፉ ግለሰቦችና ቡድኖች ላይ ማዕቀብ እንዲጣል ልዩ ትዕዛዝ ማስተላለፋቸውን የዋይት ሀውስ ቤተ መንግሥት አስታውቋል።

ይህ የዩናይትድ ስቴትስ እርምጃ የአውሮፓ ህብረት አውሮፓ ውስጥ ንብረት ያላቸውን የ18 የዩክሬን ዜጎችን ንብረት ባገደ ማግስት የተወሰደ መሆኑ ነው። በተያያዘ ዜና ሩሲያ ክሪሚያ ውስጥ በምትፈጽመው ተግባር ህገ ወጥ ነው ሲል ታታር የተሰኘው በዩክሬን የሙስሊም ማህበረሰብ ምክር ቤት አስታውቋል። የብሔራዊው ምክር ቤት አፈ ጉባኤ ሬፋት

ቹባሮቭ ለአሜሪካ ድምፅ የቱርክ አገልግሎት በሰጡት ቃል ሩሲያ ወታደሮቿን ወደ ክሪሚያ መላኳ ልኳን ያለማወቅ ነው ብለዋል። የሩሲያው ፕሬዝዳንት ፑቲን ምን እንዳሰቡ ወይም ምን ለማድረግ እንዳቀዱ መናገር አንችልም። ይህ የሩሲያ ሕገወጥ ተግባር ሊቆም የሚችለው ግን በዩናይትድ ስቴትስና በራሷ በሩሲያ ጠንካራ ጎረቤቶቿ መሆኑን እናምናለን።

ባለፈው ሳምንት በብዙ ሺህ የሚቆጠሩ የታታር ማህበረሰብ አባሎች ከኪየቭ ጋር ያላቸውን አንድነት ለማሳየት ሰላማዊ ሰልፍ ማካሄዳቸው ይታወሳል። በሌላ በኩል በሞስኮ የሚደገፈውና ራሽያ ቱዴይ የሚባለው የቴሌቪዥን ፕሮግራም ዋና አዘጋጅ የሆነችው ጋዜጠኛ አየር ላይ እንዳለች ስራዋን መልቀቋን ተናገረች። ምክንያት ሩሲያ በዩክሬኗ ክሪሚያ ውስጥ የምታደርገውን ወታደራዊ

ጣልቃገብነት ገብነት መቃወሟን ለማሳወቅ የፕሮግራሙ ዋና አዘጋጅ ሊስ ዋል በትናንት ረቡዕ ፕሮግራሟ አየር ላይ እንዳለች ለሩሲያው ፕሬዚደንት ቭላዲሚር ፑቲን ሽፋን ሰጪ ብላ ለገለጸችው ጣቢያ ከእንግዲህ መስራት አልፈልግም ብላ በመግለጽ ነው ስራዋን በፈቃዷ የለቀቀችው።

በግብፅ የተሸመገለው የጋዛ ሰርጥ የተኩስ አቁም ስምምነት ስራ ላይ መዋሉን የፍልስጤማውያኑ እስላማዊ ጅሃድ ቡድን በሰጠው መግለጫ አስታወቀ። ይህም ላለፉት ሁለት ቀናት በእስራኤልና በፍልስጤማውያን መካከል የነበረውን የሮኬት ተኩስ ልውውጥ ያቆመ መሆኑም ተመልክቷል። ስለ ተኩስ አቁም ሙሉ ከእስራኤል በኩል የተሰማ ባይኖርም አንድ ከፍተኛ የመከላከያ ሚኒስቴር ባለሥልጣን ዛሬ ሐሙስ እንደተናገረው ግን የተኩስ ልውውጡ በቅርብ እንደሚያቆም የታወቀ ነበር።

እስላማዊው የጅሃድ ቡድን መሪዎች በሰጡት ቃል ስምምነቱ ካይሮ ውስጥ እንደ አውሮፓ አቆጣጠር በ2012 የተደረሰበትንና የጋዛን የስምንት ቀናት ውጊያ ያቆመውን ውል ያደሰ ነው ብለዋል። ፍልስጤማውያን የተኩስ አቁም ስምምነቱን አስመልክተው በፌስቡክ ከመለጠፋቸው ጥቂት ደቂቃዎች ቀደም ብሎ የእስራኤል አውሮፕላኖች ደቡባዊ ጋዛ ሰርጥ ውስጥ በግብፅ ድንበር አጠገብ ባለው ራፋህ ላይ ጥቃት አድርሰው ሰባት ሰዎችን አቁስለዋል።

የእስራኤል ጦር ኃይሎች ሰባት የሽብርተኞችን ይዞታዎች እንደደበደቡ ነው ይፋ ያደረጉት። በመጨረሻም ትናንት ረቡዕ በአንድ የኒውዮርክ ሀለም ቀበሌ ህንፃ ላይ ከደረሰው ፍንዳታ በህይወት የተረፉ እንዳሉ የተያዘው ፍለጋ እምብዛም ተስፋ እንደሌለው ተገልጿል። በመኖሪያ ህንጻ ላይ የደረሰው የትናንቱ ፍንዳታ

በቅጡ ካልተዘጋ የጋዝ ሽታ የወጣ ሲሆን ከሞት የተረፉ እንዳሉ ግን ሰራተኞች ዛሬም ሙከራቸውን አላቆሙም። በአደጋው 63 ሰዎች እንደቆሰሉ ታውቋል። የኒውዮርኩ ከንቲባ ቢል ደ ብላሲዮ አደጋው በአይነቱ የከፋ መሆኑን ተናግረዋል። አድማጮች፣ ዜናው በዚህ ያበቃል።

የዓለም ዜናውን አደመጥን። አስተናጋጆቻችሁ ቆንጂታይና አዲሱ አበበንን። በአብይ ርዕስ የኢጋድ ጉባኤ በአዲስ አበባ፣ የአፍሪካ ሕብረት ኃይሎች ከአልሸባብ ተጨማሪ ግዛቶችን አስለቀቅን ማለታቸው፣ በፓኪስታን የአሜሪካ ድሮኖች ወይም ሰው አልባ አውሮፕላኖች ጥቃት ቀንሷል፣ በአፍጋኒስታንና የመን ግን አሻቅቧል ተባለ የሚሉትን ለመጽሔት ክፍለ ጊዜ ይዘናል። ለሁለተኛው የዝግጅታችን አጋማሽስ ምን አሰናድተናል?

የሚገርመው ነገር ፊልሙ ተጀምሮ እስኪያልቅ ድረስ የዘረሰናይና ፊልሙ ሁላችን ከኋላ ነበር፣ ተቀመጥ ነው የአንድ ሰው ጭንቅላት አይንቀሳቀስም፣ ዝም ብያ ያለው ሁሉም ለዛ ለዘጠና ደቂቃ የሚተነፍስ አይመስልም።

መዓዛ አሸናፊ ይባላሉ የምሽቷ የባህልና ማህበረሰብ እንግዳ ናቸው። በቅርቡ በዚህ በዩናይትድ ስቴትስና በጀርመን የበርሊኗ ከተማ በተካሄዱት ሁለት ዓለም አቀፍ ዓመታዊ የፊልም ትዕይንቶች ለሽልማቶች የበቃውንና የታሪኩ መነሻ ያደረጋቸውን ፊልም ለመጀመሪያ ጊዜ በተመለከትኩበት ወቅት የነበረውን ሁኔታ ከገለጡበት የተወሰደ ነው።

ሙሉን ዝግጅት በምሽቱ ቅንብር እንድጠብቁ እንጋብዛችኋለን። አሜሪካ ነዋሪ ትውልድ ዩክሬን የሀገራቸውን ሁኔታ በቅርበት ሲከታተሉት፣ ይህንንም በኋለኛው አጋማሽ እንመለከተዋለን። የተፈጥሮ አካባቢም ተዘጋጅቷል። አሁን ወደ ምሽቱ አብይ ርዕስ እናልፋለን።

የደቡብ ሱዳንን የተኩስ አቁም ስምምነት ተግባራዊነት ለማገዝ ወደዚያች ሀገር በሚላከው ወታደራዊ ኃይል ላይ ለመነጋገር አዲስ አበባ የተገናኙ የኢጋድ ማለት የምስራቅ አፍሪቃ የልማት በይነ መንግስታት አገሮች መሪዎች ሂደቱን ለማፋጠን የሚያስችሉ ጉዳዮች ላይ መክረዋል። በዚህ ውይይት መክፈቻ ላይ የተገኘው ዘጋቢያችን እስክንድር ፍሬው ቀጣዩን ዘገባ አስተላልፏል።

ዛሬ በአዲስ አበባው ሸራተን ሆቴል የተገናኙት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት መሪዎች ያልፈጠነውን የደቡብ ሱዳን የሰላም ሂደት በፍጥነት ለማስኬድ በልዩ ልዩ ጉዳዮች ላይ መክረዋል። የኢትዮጵያ፣ የኬንያ፣ የሱዳን፣ የዩጋንዳ፣ የጅቡቲ፣ የሶማሊያና የራሷ የደቡብ ሱዳን መሪዎች የተገኙበት ስብሰባ በተለይ በአንዳንድ ጉዳዮች ላይ ጊዜ ወስዶ መነጋገሩ ተገልጿል። ለመገናኛ ብዙሀን ባለሙያዎች ጭምር የተፈቀደው የመክፈቻው ስነስርዓት ከመካሄዱ በፊት እንኳን

መሪዎቹ ከሶስት ሰዓታት ላላነሰ ጊዜ በዝግ ተወያይተዋል። እናም በመክፈቻው ከተነገረው በማጠቃለያውም ከተንጸባረቀው በላይ ዝግ ስብሰባዎቹ ይበልጥ የሚናገሩ እንደሆኑ ቅርበት ያላቸው ምንጮች ገልጸዋል። እነዚህ ምንጮች እንዳሉት መሪዎቹን ይበልጥ ካነጋገሩት ጉዳዮች አንዱ የደቡብ ሱዳንን የተኩስ አቁም ስምምነት ለመቆጣጠር የሚላኩ ወታደሮችን እነማን ያዋጡ የሚለው ነው።

ኬንያ፣ ኢትዮጵያ፣ ጅቡቲ፣ ቡሩንዲና ሩዋንዳ ወታደር እንዲያዋጡ ከስምምነት ላይ ተደርሷል። ያላስማማው ነጥብ ግን ዩጋንዳም በተመሳሳይ ወታደሮች ለማዋጣት መጠየቋ ነው ይላሉ እነዚህ ለውይይቱ ቅርበት ያላቸው ምንጮች። አሁንም ቢሆን በደቡብ ሱዳን ጦር ያላትና በዚያች ሀገር ተቃዋሚዎችና በሌሎችም ወገኖች እንድትወጣ እየተጠየቀች ያለችው ዩጋንዳ እንደገና በሰላም አስከባሪነት መግባቷ በሌሎች ሀገራት እንዳልተደገፈ ምንጮቹ ገልጸዋል።

ትናንት ከመሪዎቹ ጉባኤ ቀደም ብሎ የተሰባሰቡት የኢጋድ የውጭ ጉዳይ ሚኒስትሮችም የዩጋንዳ ጥያቄ በድርጅቱ ሊቀመንበር በጠቅላይ ሚኒስትር ኃይለማርያም አወያይነት በመሪዎቹ ስብሰባ እንዲወሰን ተስማምተው እንደነበር አስረድተዋል። ይህ አዲስ የዩጋንዳ ጥያቄ

ጦሯን እንድታስወጣም እየቀረበ ያለው ግፊት፣ እንደዚሁም በእስር ላይ የሚገኙት አራት የቀድሞ የደቡብ ሱዳን ባለስልጣናት መፈታት ጉዳይ የመሪዎቹን የውይይት ጊዜ እንደወሰደ እነዚህ ምንጮች ገምተዋል። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እነዚህን ነጥቦች በመክፈቻ ንግግራቸው አላነሱም። የአጋር አገራት ተወካዮች ግን የጠቀሷቸው ነጥቦች አሉ። የአሜሪካ የደቡብ ሱዳን ልዩ ልዑክ ዶናልድ ቡዝ ከእነዚህ አንዱ ናቸው። በደቡብ ሱዳን ተቀራቃኞች መካከል የተደረገው የተኩስ አቁም ስምምነት መከበር አለመ

መቻሉን ያስታወሱት አምባሳደር ቡዝ የውጭ ኃይሎችም እንዲወጡ ጠይቀዋል። የተኩስ አቁም ስምምነቱ አለመከበር በሺዎች የሚቆጠሩ ተጨማሪ ሰዎች እንዲሞቱ አድርጓል፣ የተባባሰ ሰብአዊ ቀውስም አስከትሏል። የረሃብ አደጋ በተጋረጠባት ደቡብ ሱዳን የተኩስ አቁሙ በአስቸኳይ እንዲከበርም እንጠይቃለን። እንደ አውሮፓዋን ዘመን አቆጣጠር ከታህሳስ አስራ አምስት ጀምሮ

በዚያች ሀገር የሚገኙ የውጭ ኃይሎችን ደረጃ በደረጃ መውጣት ጨምሮ

የአሜሪካው ልዩ ልኡክ በዚሁ ንግግራቸው በስር ላይ የሚገኙ አራት የቀድሞ ባለስልጣናት እንዲፈቱም ጠይቀዋል። በአምባሳደሩ የተጠቀሱት ጉዳዮች በቀጥታ የሚመለከታቸው የደቡብ ሱዳን ፕሬዝዳንት ሳልቫኪርና የዩጋንዳው ዩዌሪ ሙሴቬኒ በስብሰባው ላይ የነበሩ ቢሆንም በመክፈቻው ላይ አልተናገሩም። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝም የሰላም ሂደቱ ይሳካ ዘንድ ሁሉም የበኩላቸውን እንዲያደርጉ ነው ያሳሰቡት። በሰላም ሂደቱ ውስጥ አስቸጋሪ ሁኔታዎች ነበሩ፣ ወደፊትም ይቀጥላል።

ነገር ግን ሁላችንም ለሰላምና ሕይወትን ለማዳን ስንል አስቸጋሪ ውሳኔዎችን ለመወሰን ራሳችንን ማዘጋጀት አለብን። መተማመንን ማበረታታት፣ የዜሮ ድምር ፖለቲካን ደግሞ ውድቅ ማድረግ አለብን። ድርድሮችም ለሰጥቶ መቀበል መርህ ተገዥ እንዲሆኑ ማመቻቸት ይጠበቅብናል።

ለደቡብ ሱዳን የተኩስ አቁም ስምምነት ተግባራዊነት እገዛ ለማድረግ የሚዋጣው ኃይል በፍጥነት እንደሚሰማራ ይጠበቃል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ አብራሩት ይህንኑ ነው። ጋድ ሪኮመንድ ካረገው የአፍሪካ ሕብረት ይህንን አጀንዳው አድርጎ ይዛል። እስካሁንም በሂደቱ ተሳታፊ ስለነበሩ የተባበሩት መንግስታት ድርጅትም ስላለበት የተባበሩት መንግስታት ድርጅት ጋር ይሄ ሪኮመንድ ሲደረግ የተባበሩት መንግስታት ድርጅት ይህን ጉዳይ በአግባቡ አይቶ ተግባራዊ ያደርጋል ነው

እናስታሰቡ በአጭር ጊዜ ውስጥ በተቻለ መጠን ከሚቀጥለው አውሮፓ ዓመት አፕሪል ወር አጋማሽ በፊት ይህን ኃይል እዛ የማድረግ ጉዳይ ነው። በፖለቲካዊ ጉዳዮች ላይ የሚካሄደው የደቡብ ሱዳን የሰላም ድርድር ለጊዜው መቋረጡ፣ በዚህ መሀልም የሲቪክ ማህበራትን ያሳተፈ ውይይት እንደሚካሄድ መገለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ወደ መጽሔቱ እየተሸጋገርን ነው። የዕለቱን አብይ ርዕስ ነበር የሰማነው። ሶማሊያ ያሉት የአፍሪካ ህብረት ኃይሎች በመላ ሶማሊያ በአዲስ መልክ በሚያካሂዱት ወታደራዊ እንቅስቃሴ ከአልቃይዳ ጋር በተሳሰረው ጽንፈኛ ቡድን አልሻባብ ተጨማሪ ግዛቶችን እንዳስመለሱ ገልጠዋል። የአሜሪካ ድምፅ ሬዲዮ የምስራቅ አፍሪካ ዘጋቢ ጄብ ጃስሎ ከናይሮቢ በላከው ዘገባ ትልቅ በላከው ዘገባ ትልቅ ፈተና

የሆነው ነፃ በማውጣት ግዛቶች ላይ የመንግስት የፖለቲካ ስልጣን የመሰረቱ የመመስረቱ ጉዳይ እንደሆነ ገልጧል። አዳነች ፍሳዬ ታቀርበዋለች። አሚሶም በሚል አጽሮት የሚታወቀው በሶማሊያ የሰፈረው የአፍሪካ ህብረት ሰላም ጠባቂ ኃይል የጅቡቲ ወታደሮች ዛሬ በሂራን ክልል የሚገኝ ግዛትን እንደተቆጣጠሩ አስታውቋል። ይህም ከቅርብ ጊዜያት ወዲህ የተገኙትን ድሎች ያሰፋል። የአሚሶም ቃል አቀባይ ኮሎኔል አሊ ሐሙድ ያብራራሉ።

የጅቡቲ ወታደሮች በሚያመሩበት ቦታ ላይ ትንንሽ ከተሞች አሉ። ዓላማው ግን ከዛ ርቆ ይሄዳል። የአሜሪካ ድምፅ ሬዲዮ የሶማሊያ አገልግሎት በዘገበው መሰረት የጅቡቲ፣ የኢትዮጵያና የሶማሊያ ወታደሮች ቦሉቡርቤ የተባለች በሒራን ክልል የምትገኝ ከተማን መልሰው ይዘዋል። ከሞቆዲሾ በስተሰሜን አንድ መቶ ሀያ አምስት ኪሎ ሜትር ርቃ ትገኛለች።

በአፍሪቃ ህብረት የሰላም ጥበቃ ተልእኮ ስር ያሉት የኢትዮጵያ ወታደሮች ባለፈው ሳምንት በደቡብ ምስራቅ ሶማሊያ ያሉ በርካታ ቁልፍ ከተሞችን ተቆጣጥረዋል። የአልሸባብ አማጽያን በአንዳንድ ሁኔታ እየገፉ ያሉት ወታደሮች ከመድረሳቸው በፊት ከሰፈሮቻቸው እንደሚሸሹ የሶማሊያ ባለሥልጣኖች ጠቁመዋል። የኬንያ ወታደሮች አቻምና ኪስማዩ ወደብ ከተማን ከተቆጣጠሩ ወዲህ የአሁኑ የክልላዊ ኃይሎች ዘመቻ

ትልቅ ስኬት ተገኝቶበታል። ይሁንና ወታደራዊ ድል ተግዳሮትም አያጣውም። የሶማሊያ የፖለቲካና የስትራቴጂያዊ ጥናቶች ተቋም ኃላፊ መሐመድ ሙሴ ታሬይ ግዛቶች እንዲህ በፍጥነት ሲያዙ ፖለቲካዊ ጠቦች ሊነሱ እንደሚችሉ አስገንዝበዋል። ከዚህ ቀደም የተገነዘብነው ነገር ቢኖር አንዳንድ አካባቢዎች ከአልሻባብ ቁጥጥር ነጻ ቢወጡም

የታቀደ የፖለቲካ ስትራቴጂ አልነበረም። በዚያ ምክንያትም የስልጣን ክፍተት ተፈጠረ። በዚያም ላይ የጎሳዎች ጠብ ተከሰተ። ኪስማዩን እንደ ምሳሌ መውሰድ ይቻላል። አልሸባብ ከኪስማዩ ሸሽቶ ከወጣ በኋላ በሶማሊያ ፌዴራላዊ መንግስትና በኬንያ በሚደገፍ ክልላዊ መሪ እንዲሁም በሌሎች ክልላዊ ሰዎች መካከል የስልጣን ሽሚያ ተከሰተ። በአንድ ወቅት አምስት የተለያዩ ሰዎች

በኪስማዩ አካባቢ አዲስ የተመሰረተ ክፍለ ሀገር ፕሬዚደንት ነን አሉ። ቀጣዩ ተግዳሮት ደግሞ ጌዶ ክልል ሊሆን ይችላል። ጌዶ አሚሶም ከአልሸባብ ግዛት ባስመለሰበት ደቡብ ምስራቅ ሶማሊያ ከኢትዮጵያና ከኬንያ ጋር በሚዋሰነው ድንበር ይገኛል። የጌዶ ተወላጅ የሆኑት ታሬ በሶማሊያ ጎረቤቶች መካከል ተጽዕኖ የማሳደር ሽኩቻ ሊፈጠር ይችላል የሚል ግምት አላቸው።

ኬንያ አንዳንድ ሰዎች ብቅ እንዲሉ ስለምትፈልግ ኢትዮጵያ ደግሞ የራሷን ሰዎች ልታቀርብ ትችላለች። ስለሆነም የመንግሥት ሚና የሚኖርበት የጋራ ስትራቴጂ ካልቀየሱ በስተቀር በግጭቶች አዙሪት ውስጥ ሊገባ ይቻላል። የአልሸባብ መሪ አሕመድ አብዲ ጎዳኔ በያዝነው ሳምንት ባስተላለፈው መልእክት ሶማሌዎች በሀገሪቱ ባሉት የኢትዮጵያ ወታደሮች ላይ መሳሪያ እንዲያነሱ ጥሪ አድርገዋል።

ጽንፈኛው እስላማዊ አማጽያን ቡድን ከቅርብ ዓመታት ወዲህ የያዛቸውን ግዛቶች እያጣ ቢሆንም በመንግስትና በዓለም አቀፍ ኢላማዎች ላይ የአጥፍቶ ጠፊ ጥቃቶች ማካሄዱን ቀጥሏል። ባለፈው ወር በሀገሪቱ ፕሬዝዳንታዊ ቤተ መንግስት ላይ ባካሄደው ጥቃት በትንሹ 17 ሰዎች እንደተገደሉ ይታወሳል።

ሦስተኛውና መጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ስንደርስ ደግሞ ዩናይትድ ስቴትስ በፓኪስታን ፌዴራል አስተዳደር ስር ባሉ የገጠር አካባቢዎች ላይ የጦር መሳሪያ የታጠቁ ሰው አልባ ጀቶች ወይም ድሮኖችን መጠቀሟን ባለፈው የአውሮፓውያን አመት

በ2013 ዓ ም ማለት ነው እንደቀነሰች የተባበሩት መንግስታት ድርጅት የምርመራና ክትትል ውጤት አስታውቋል። በሌላ በኩል ግን ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የገባው ሪፖርት ድሮኖቹ አፍጋኒስታንና የመን ውስጥ እያደረሱ ናቸው የሚለውን የከፋ ገጽታም አሳይቷል። ሊሳሽላይን ላይን የሰብአዊ መብቶች ምክር ቤቱ ከሚገኝበት ከጄኔቫ ለቪኦኤ ያጠናቀረችው ዘገባ አለ። ሰሎሞን አባተ ያቀርበዋል። አሜሪካ

የፓኪስታን ጎሳዎች ይኖሩባቸዋል በሚባሉት በፌዴራል መንግስቱ በሚተዳደሩት አካባቢዎች ላይ ባለፈው 2013 ዓ ም ያደረሰችው በድሮኖች የተፈጸመ የተመዘገበ ድብደባ 27 ብቻ እንደነበር የጸረ ሽብርና የሰብዓዊ መብቶች ጉዳዮች መርማሪ የሆኑት እንግሊዛዊው ጠበቃ ቤን ኤመርሰን ተናግረዋል። ዩናይትድ ስቴትስ ከሦስት ዓመታት በፊት በ2010 ዓ ም ውስጥ በእነዚያው አካባቢዎች ላይ

128 በድሮኖች የተፈጸሙ ድብደባዎች ማድረሷ ተገልጿል። በ2013 ዓ ም በእነዚያ የፓኪስታን ጎሳዎች በሚኖርባቸው አካባቢዎች ላይ በሲቪሎች ላይ የደረሰ አንድም ጉዳት አልተመዘገበም

በዘጠኝ ዓመታት ውስጥ ለመጀመሪያ ጊዜ መሆኑ ነው። ከቴሄሪክ ኢ ታሊባን ጋር የሰላም ንግግር ለማድረግ እንዲቻል በሚል ድብደባዎቹን ለማስቆም የፓኪስታን መንግስት ሲያካሄድ የቆየው የዲፕሎማሲያዊና ፖለቲካዊ ጥረት ፍሬ ያስገኘ ይመስላል። በዚህ በያዝ ነው 2014 ዓ ምት ደግሞ እስካሁን አንድም የድሮን ጥቃት ፓኪስታን ውስጥ አለመፈጸሙን ኤመርሰን ገልጸዋል። አፍጋኒስታን ውስጥ ግን ከቀደመው 2012 ዓ ምት ጋር ሲወዳደር

ባለፈው ዓመት በሲቪሎች ላይ የደረሰው ጉዳት በሦስት እጅ መጨመሩን የተባበሩት መንግሥታት ድርጅት ሪፖርት ያሳያል። ከእነዚህ ጉዳቶች ውስጥ 40 ከመቶ የሚሆነው የደረሰው የመንግሥቱ ደጋፊ በሆኑ ወገኖች በተፈጸሙ የድሮን ድብደባዎች መሆኑን ኤመርሰን አመልክተዋል።

የመን ውስጥ ደግሞ በ2013 ዓ ም ማብቂያ ወራት ውስጥ የድሮን ጥቃቱ እጅግ ተጠናክሮ መካሄዱን የሚናገሩት ኤመርሰን በዚህም ምክንያት በሲቪሎች ላይ የደረሰው ጉዳት በከፍተኛ ቁጥር ማሻቀቡን ገልጸዋል። ድሮኖች በትክክልና ከዓለም አቀፍ ሕግጋት ጋር በተጣጣመ ሁኔታ የሚመሩ ከሆነ ወታደራዊ ጠቀሜታቸው የማይካድ መሆኑን ኤመርሰን አክለው ተናግረዋል።

የድሮን ቴክኖሎጂ ቅኝቶችን 24 ሰዓታት ለማካሄድ የሚያስችል በመሆኑ የጦር አዛዦች በየአካባቢው ስላለው ሁኔታ ያላቸውን መረጃ የማግኘት እድል ያሰፋል። በመሆኑም ድሮኖች ሕጉ በሚያዘው መሠረት ከተሠራባቸው፣ ቴክኖሎጂው በወታደራዊ ግጭቶች ወቅት የሚደርሰውን የሲቪል ጉዳት

እንዲቀንስ የማድረግ ብቃት አለው። ኤመርሰን በወታደራዊ ድሮኖች ምክንያት የሚደርሰውን የሲቪሎች ጉዳት ለ14 ወራት ሲከታተሉና ሲመረምሩ ቆይተዋል። አፍጋኒስታን፣ ፓኪስታን፣ የመን፣ ሶማሊያና ጋዛ ውስጥ በተካሄዱ ጸረ ሽብር ዘመቻዎች ውስጥ የተፈጸሙ 37 የድሮን ድብደባዎችን ፈትሸዋል። ዘግይተው ግን ኤመርሰን የናሙናዎቹን ቁጥር ከ37

በሲቪሎች ላይ የደረሰውን ጉዳት በተመለከተ ታማኝ የሆኑ ምንጮችን አግኝቼባቸዋለሁ ወዳሏቸው ሰላሳ ድብደባዎች ቀንሰዋል። ይሁን እንጂ በድብደባዎቹ ሲቪሎች መገደላቸውን የሚናገሩ ተአማኒነት ያላቸው ክሶች መኖራቸው ብቻቸውን ዓለም አቀፍ ሕግጋት ተጥሰዋል ወይም የጦር ወንጀል ተፈጽሟል ብሎ ለመደምደም በቂ ያለ መሆናቸውን ኤመርሰን ተናግረዋል።

አድማጮቻችን ዜና እንዲሁም የዜና ዘገባዎችን አደመጥን። መደበኛ ፕሮግራሞችን ወደ ያዘው ወደ ሁለተኛው አጋማሽ ከማለፋችን በፊት እናንተ አድማጮች ከላካችኋቸው አስተያየቶች ለዛሬ የተመረጡት ነው። ሄሎ ቪዎች እንደምን አላችሁ? የዘውትር አድማጫችሁ ነኝ።

ዛሬ እንኳን የደወልኩት አንድ ወንድሜ ትናንት በሰጠው አስተያየት ተመርኩዜ ነው። ይኸውም ጉታ ይባላል አጀማመሩ ደህና ይመስልና መሀል ላይ የሚናገረው ነገር ግን በጣም በጣም የሚከብድ ነው። እኔ የሚያስፈራኝ ወደፊት በምሁራኖቹ ላይ እንዲህ አይነት ከበድ ያለ ዘለፋ እና ትችት ስናቀርብ ወደፊት

ግብዣውን ተቀብለው አንዳንድ ልናውቃቸው የሚገባ ልምዳቸውን እንኳን ላካፍሉን ይችላል የሚል ስጋት አለኝ። አንድ ምሁር በሰጡት አስተያየት ላይ ነው፣ በማር የተለወሰ ሬት ምናምን ብሎ አገላለጹ በጣም ይከብዳል። በእውነቱ ያሉትን የሚቀበለው ከሆነ ፖዘቲቭ መቀበል፣ የማይቀበል ደግሞ ከሆነ የማይቀበልበትን ምክንያት ማስረዳት በቂ ይመስለኛል እና በጣም በጣም አማራዊቱን ኢትዮጵያ፣ ትግራዊቱን ኢትዮጵያ

ምን አይነት ሰው መጥቶ ከጠፈር ምን አይነት ሰው መጥቶ ምን ኢትዮጵያ መሪ እንደሚሆንለት አላውቅም እንግዲህ ነገ ደግሞ ኦሮሞ ቢመጣ ኦሮሞዊቱ ኢትዮጵያ ሊባል ስለዚህ ያ ቋንቋ ነው ያ የተወሰኑ ስብስቦች የሆነ ነገር አድርሰው ሊሆን ይችላል ግን በጠቅላላ አንድን ዘር የዚህ የዚህ እያሉ ከሱ የሚጠበቅ አይደለም በስለጠነ ሀገር ተቀምጦ ለማንኛውም ጉሳ አስተካክል አርመው ወንድሜ አመሰግናለን ሰላሙን

ዜና ያስትነኝ። ዜዎች ዘወትር አድማጫችሁ ነኝ። ትዚህ ይ እንዳልሽ እንደተናገርሽው እንደ ሙዚቃ ፈውስ ነው ወይ ሲያካፍሉም ብለሽ አሉ። ሙዚቃማ መድኃኒት እኮ ነው። በጣም መድኃኒት ምን ልበልሽ፣ ለተጨነቀ ለተደሰተም፣ ሁሉም ለሆነ መድኃኒት ነው። እኔ እውነትም ነው ብለሽ ከማይረባ ቁስ ከማይረባ ምሳ ከማይረባ መክሰስ አንድ የሙሉ ቀን ዘፈን

እኔ እንጃ ይመቸኛል። መቼም ዓለምፀሐይ ወዳጁ በዚህ እንደምተስማማ እርግጠኛ ነኝ። ለምን ሁሉም ስራዎች የእሷ ናቸው፣ እራሱ የእሱ ስራዎች። ስለዚህ እባክሽ እንደው ትዚህ ጋብዥልኝ፣ ለዚህ ሕዝብ ለዚህ አድማጭ የሙሉ ቀለል ምንም ምንም። የእሱን ዘፈኖች አንዱን ከፍ አንዱ ዝቅ አላረጋቸው። አስረግጦ ነው የዘፈነው እሱን ብሏል፣ አስረግጬ ነው የዘፈነው ብሏል። ሲናገር ሰምቼዋለሁ እና አመሰግናለን

ታሪኩ ነኝ ከኖርድ ካሉና፣ አንድ የሙሉ ቀን እንዚያሰል ቪዎች አደራ ተብላችኋል። ለአድማጮቻችን በሙሉ ትዝ እንደምጋብዝ እርግጠኛ። አመሰግናለሁ። ቻው።

ታሪኩ ትዙዬ ቢሉኝም፣ አድማጭ ታሪኩ ግን እክሶት አለው። በዚህ በሙሉ ቀን ዘፈን አዲሱ ተስማም አለ አይደለም። ሙዚቃ በሙሉቀን የመጣ ነገርስም ከምሳም እሱ ላይ እኳ መቼ ጥሩ ነገር የተናገሩት የሙሉ ቀን መምረጣቸው፣ ሁለተኛ ደግሞ አስረግጦ እውነታቸው ሙሉ ቀን ሲጫዋት አስረግጦ ነው ነበር ልበል። እንዳልክ እንክሳቸዋለን። አድማጭ ታሪኩን ከሰሜን ካሮላይና

ዛሬ ተራው የአማርኛ ስላልሆነ ማለት ነው። ልክ ነው ዛሬ የአሜሪካ ሙዚቃ ቲያትርና ሲኔማ የምናቀርብበት ክፍለ ጊዜ በመሆኑ ነው። አድማጭ ታሪኩ ቅር እንዳይሉት፣ በዛሬ ዝግጅት ቡገሉ በመባል የቁልምጫ ቅጽል ስም የሚታወቀውን የትራምፔት መሳሪያ ተጫዋት ጄምስ ቦልደንን ባጭሩ እናስተዋውቃችኋለን። የቪኦኤ ሙዚቃ ዝግጅት ባልደረባ ግሬግ ፍላክስ ከሙዚቀኛው ትውልድ

ሀገርና መኖሪያ ሂውስትን ቴክሳስ፣ የላከውን ትዝታ በላቸው ታሰማናለች።

ጄምስ ቦልደን ቡግሉ በመባል የሚታወቅ የቅጽል ስም የሚታወቀው ለረጅም ዘመናት የታዋቂው ብሉዝ ስልት አቀንቃኝ የቢቢ ኪንግ ባንድ ባልደረባ ሆኖ በአጃቢነት ሲጫወት ቆይቷል። የብሉዝ ንጉሥ ቢቢ ኪንግ አሁን ዕድሜው ገፍቶ 88 ዓመት የሞላው ቢሆንም ታዲያ ዓለምን ተዘዋውሮ በሙዚቃው አድናቂዎቹን ማስደሰት ቀጥሏል። ዘ ትሪል ኢዝ ጎንን እንስማው።

ከቢቢ ኪንግን ደ ትሪሊስ ጎን የተባለ ስልት ነው ያሰማናችሁ። ጄምስ ቦልደን ቡግሉ ከቢቢ ኪንግ ጋር በተጨማሪ ከቢቢ ኪንግ በተጨማሪ የታዋቂው ጃዝ ሙዚቃ አባት የዱክ ኤሊንግተን ባንድም አባል ሆኖ ሰርቷል። ታላቁን ቢቢ ኪንግ ግን እንዲህ አደንቀዋል

ቢቢኪንግ በቃሉ ይህን አድርግ ብሎ ሳይናገር የሚያስተምርህ ባለሙያ ነው ያለው ጄምስ ቦልደን። ጄምስ ቦልደን በቅርቡ ታዲያ የራሱን ባንድ መስርቶ ሃልዊን ደ ብሉዝ የሚል ርዕስ ያለው ሲዲ ለቋል። ከዚሁ ሲዲ ቢግ ቦስማን የሚለውን እንስማ።

ከጀምስ የባንድ አባላት አንዷ የሳክስፎን ሙዚቀኛና የብሉዝ አቀንቃኝ ኤቭሊን ሩቢዮ ትባላለች።

ሜክሲኮ ሲቲና አሜሪካን በምታዋስነው የድንበር ከተማ ቲዋና የተወለደችው ሩቢዮ ለብሉዝ ያላትን ፍቅር እንዲህ ትገልጻለች።

ለጥቁር አሜሪካውያን ታሪክና ለብሉዝ ሙዚቃ አመጣጥ ክብር አለኝ። ግን ልንገራችሁ፣ ለሙዚቃ ያለኝ ፍቅር ዘርና ቀለም አይገድበውም ትላለች ሩቢዮ። እና ቦርደርታውን የሚለውን ሙዚቃዋን እንጋብዛለን።

bom?

ጮች ይህ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈው የሐሙስ ምሽት ፕሮግራማችን ነው። ወደ ሁለተኛው የዝግጅት አጋማሽ መሻገራችን ነው። አብራችሁን ቆዩ። አሜሪካ ኗሪ ዘረ ዩክሬን እና የትውልድ ሀገራቸው ሁናቴ የቀጣዩ ዘገባ ርዕስ ነው።

በምዕራባዊ ፔንስልቬንያ የሚገኙ የዩክሬናዊ አሜሪካዊ ማህበረሰብ አባላት በባህል ከአገራቸው ጋር በእጅጉ የተሳሰሩ ናቸው። ሃይማኖታቸውንም እንዲሁ ጠብቀው የዩክሬን የኦርቶዶክስ ቤተ ክርስቲያን አቋቁመዋል። በምዕራባዊ ፔንስልቬንያ ቁጥራቸው ወደ አንድ መቶ ሺህ የሚጠጋ የዩክሬን ትውልድ ወይም ባህል ያላቸው ሰዎችን ማግኘት ይቻላል። ቄስ ቲሞቲ ቶምሰን ምኪስ ሮክስ በተባለች ከተማ

የቅድስ ማርያም የዩክሬን ኦርቶዶክስ ቤተ ክርስቲያን ቀዳሽ ናቸው። በ1982 ዓ ም የቀድሞ ሶቪየት ኅብረት ሲፈራርስ ከ10 እስከ 15,000 የሚቆጠሩ ዩክሬናውያን ወደ ፔንስልቬንያ መሰደዳቸውን ቄስ ቶምሰን ይናገራሉ። ስራ ፍለጋ ነው ወደዚህ የመጡት። የሶቪየት ኅብረት መንግሥት ሲፈርስና ተከትሎም ዩክሬን ነጻነቷን ስታውጅ ቤተ ክርስቲያኗ ታግዛቸው ነበር።

ቄስ ስቲቭ ሬፓ በካርኔጊ ፔንስልቬንያ የቅዱስ ጴጥሮስ ወጳውሎስ ኦርቶዶክስ ቤተ ክርስቲያን የሰበካ ጉባኤ ሰብሳቢ ናቸው። በአሜሪካ የሚኖሩ ዩክሬናውያንን ሙሉ የህይወት ልምድ ተሰባስበው በሚኖርባቸው ከተሞች ውስጥ ለማየት ይቻላል። ቄስ ሬፓ ራሳቸውም በዩክሬን አልተወለዱም። ቤተሰቦቻቸው ወደ አሜሪካ ተሰደው እዚሁ የተወለዱ ናቸው።

በዩክሬንና ራሽያ ግንኙነት ላይ የቆዩ የፖለቲካ አመለካከቶች ዛሬም በማህበረሰብ ውስጥ እንደሚታዩ ይናገራሉ። በዚህ የተወለድነው ያደግነው ከራሽያውያኑ ጋር እርስ በርስ እየተናቆርን ፊት ለፊት ከመነጋገር ይልቅ በግምት ፍረጃ ነው። የኮሚኒስት ስርዓትን አመጡ፣ ሞት ይዘው መጡ፣ ሰዎች ገደሉ፣ ባህላችንን ቀምተው የነሱ አደረጉ የሚሉ በእርግጥ

እንደዚህ ያሉ አመለካከቶች በጊዜ ብዛት እየደበዘዙ ሄደዋል። ከካርኔጊ ፔንስልቬንያ የቅዱስ ጴጥሮስ ወጳውሎስ ኦርቶዶክስ ቤተ ክርስቲያን አጠገብ የቅድስ ድንግል ማርያም የራሻ ኦርቶዶክስ ቤተ ክርስቲያን ትገኛለች። የሁለቱ ቤተ ክርስቲያን ምዕመናን አንዳንድ ጊዜ ይገናኛሉ። በእርግጥ በትውልድና በባህል ራሽያውያን ቢሆኑም የራሽያ ዜጎች አይደሉም፣ እኛ ዩክሬናውያን ዜጎች እንዳልሆነ ሁሉ

በዚህ በቤተ ክርስቲያን የሚጸልዩ ሰዎችም አሜሪካውያን ሆነዋል። በእርግጥ ትውልድ ራሽያ ቢሆኑም ከራሽያው ፕሬዚዳንት ቭላዲሚር ፑቲንም ሆነ ከውጭ ፖሊሲያቸው ጋር ቁርኝት የላቸውም። እንዲያውም ፕሬዚዳንቱ እንዲያደርጉ የሚፈልጉትም ሲፈጸም አያዩም። ግን የፑቲን የውጭ ጉዳይ ፖሊሲ በቀጥታ በሕይወታቸው ለውጥ ሲያመጣ ይታያል። የምኪስ ሮክስ የቅድስት ማርያም የዩክሬን ኦርቶዶክስ ቤተ ክርስቲያን ቀዳሽ ቄስ ቲሞቲ ቶምሰን

በአጠገባቸው ባህላዊ የሽንኩርት ቅርጽ ጉልላት ያለው የቅዱስ ኒኮላስ የራሻ ኦርቶዶክስ ቤተ ክርስቲያን ይገኛል። እነዚህን ሁለት ማኅበረሰቦች የሚለያቸው አጥር የማኅበረሰቦቹን ቅርበት ያሳያል ሲሉ ቄስ ቲሞቲ ይናገራሉ። በሩሲያ የኦርቶዶክስ ቤተ ክርስቲያንና በዩክሬን ኦርቶዶክስ ቤተ ክርስቲያን ምእመናን መካከል ብዙም ግንኙነት የለም።

አባቶቻችን ይህችን ቤተ ክርስቲያን ሲመሠርቱ የዩክሬን ኦርቶዶክስ ቤተ ክርስቲያን ብለው ነው የጠሯት። ከሩሲያ ኦርቶዶክስ ቤተ ክርስቲያን ጋር አብረው ለመጸለይ አልፈለጉም። እኛም ይህንኑ ጠብቀናል። የቄስ ቲሞቲ ባለቤት በዩክሬን የተወለዱ ናቸው። አዲስ የመጡም ሆኑ እዚህ አሜሪካ የተወለዱ ዩክሬናውያን ለባህላቸው ቅርብ ናቸው። በቅርቡ የራሻ ወታደሮች ወደ ዩክሬን መዝመታቸው

በራሽያውያኑና በዩክሬናውያኑ መካከል ያለውን ታሪካዊ አትድረስብኝ አልደርስም ደጅህ አይነት ግንኙነት አባብሶታል። መንገድ ተሻግሬ የእግዜር ሰላምታ ለመስጠት እነርሱ ዘንድ አልሄድም። በአጋጣሚ ከተገናኘን ያው ተከባብረን እንተላለፋለን፣ እነርሱም ይህን ያደርጋሉ ብዬ አስባለሁ። የቪኦኤው ዘጋቢ የራሻ ኦርቶዶክስ ቤተ ክርስቲያን ምዕመናንን ለማግኘት ሞክሮ አልተሳካም።

ቃለ መጠይቅ ለመስጠት ፈቃደኛ አልሆኑለትም። ቄስ ቲሞቲ ከቤተ ክርስቲያን ውጪ ሁለቱ ማኅበረሰቦች ያሏቸው ግንኙነትን ቢገልጹም ጫማቸውን አውልቀው ቤተ መቅደስ ውስጥ ሲገቡ ግን ልዩነት የለም ባይ ናቸው። ነገሩ እኮ ፖለቲካ ነው። በመጨረሻ ሁላችንም ስጋ ወደሙ የምንቀበለው ከአንድ ጽዋ ነው። በዩናይትድ ስቴትስ የሚኖሩ ዩክሬናዊ አሜሪካውያን ለሀገራቸው ሰላም ሲጸልዩ አስተራቂ የሆነ ሐሳብ እንዲፈልቅ ፈጣሪያቸውን በመጠየቅ ነው።

ኬን ፍራባ ያጠናቀረውን የዩክሬን በአሜሪካ ኗሪ የዩክሬን ዜጎችን የተመለከተ ዘገባ ሄኖክ ሰማ ጊዜር እንዳቀረበው ነበር ያደመጥ ነው። ፕሮግራማችን ይቀጥላል። አብራችሁን ቆዩ። አሁን ደግሞ የሚቀጥለው ባህልና ማህበረሰብ

የህግ ባለሙያዋ መዓዛ አሸናፊ የምሽቱ ባህልና ማህበረሰብ እንግዳችን ናቸው። በቅርቡ በዚህ በዩናይትድ ስቴትስ እና ጀርመን የበርሊን ዋን ከተማ በተካሄዱት ሁለት ዓለም አቀፍ ዓመታዊ የፊልም ትዕይንቶች የተመልካች ሽልማቶችን ለመቀበል የበቃው የኢትዮጵያ ፊልም የታሪኩ መነሻ ናቸው። ድፍረት በተሰኘው በዚህ ፊልም ዙሪያ በጀመርነው ተከታታይ ቅንብር ለመጀመሪያ ጊዜ የተመለከቱትን የፊልሙን ትረካ

ዲሬክተሩንና እርሳቸውን ተመስላ የተጫወተችውን ተዋናይ ጨምሮ የሚሰጡትን ግምገማ መመልከት ወይም መልከት እናደርጋለን ይላል አሉላ። ወይዘሮ ማዛ በአሁኑ ወቅት ዋና መቀመጫቸው አዲስ አበባ የተባበሩ መንግስታት ድርጅት የአፍሪካ መጣነ ሀብት ኮሚሽን ጽፈት ቤት የሴቶች ጉዳይ የህግ አማካሪ፣ እንዲሁም የሴቶችን አቅም ማጠናከር ራዕዩ አድርጎ የተቋቋመው እናት ባንክ ዲሬክተሮች ቦርድ ሰብሳቢም ናቸው። አሉላ ይቀጥላል።

ሂልታ ሰፋት ትባላለች የ14 አመት ልጅ እና የአስራ አራት አመት ልጅ ናት ወንድ የገደለችው

ወይዘሮ ማዕዛ እስኪ ለሁሉም መነሻ ከሆነው ታሪክ እንነሳ። የተቃጣባትን ጠለፋ፣ ይልቁንም የሀይል እርምጃ ለመከላከል አጥቂዎቿ ላይ በሰነዘረችው የአጸፋ ወይም የምላሽ እርምጃ የተከሰሰችው ታዳጊ አበራሽ ታሪክ እንዴት ለዚህ ሁሉ በቃ ለመሆኑ፣ እርስዎስ ለዚህ ታሪክ እንዴት ተሳቡ? ታሪኩ ከየት ጀመረ? እንግዲህ ይሄ ጉዳይ የተፈጠረው እኛ የህግ ባለሙያዎች ማህበር ጀምረን

ገና ማህበሩ አንድ ዓመት ላይ ነበር። እኔ ያው መስራች ዲሬክተር ነበርኩ በወቅቱ፣ እና ይሄ ጉዳይ የአንዲት ሕፃን ልጅ ማለት አስራ አራት አመት ልጅ ተጠልፋ ጠላፊዋንም ራሷን በመከላከል እንደገደለች ሬዲዮ ሰማሁ። ድንገት አንድ ሳሙኤል የሚባል የእኛ ጉዳይ ፍጻሜ ነበር። ከሱ ጋር በመኪና ስንሄድ በሬዲዮ ድንገት ይሄንን ዜና ስሰማ

ያው ወደ ቢሮ ተመልሼ ለጉጭ ጋር ተመካከርንበትና ይሄን ጉዳይ እኛ ተከታትለን እቺን ልጅ ተከላክለን ማዳን አለ

የሚል ውሳኔ ላይ ደርሰን እንግዲህ በዚህ ሁኔታ የተጀመረው የአበራሽ ታሪክ የማዛ አሸናፊ ታሪክ ነው። ድፍረት በተሰኘው ሲኒማ ላይ የሚተረከው የጠለፋ ባህል የቆየ ቢሆንም በኢትዮጵያ የተለየ ትኩረት የሳበው ራሷን ለመከላከል የወሰደችው እርምጃ መሆኑ ይታወቃል። በሲኒማ መልኩ ተቀናብሮ ቀደም ብዬ እንዳስተዋወቅኩት በሁለት ታዋቂ አመታዊ ዓለም አቀፍ ፊልም ፌስቲቫሎች አሸናፊ እስከ መሆን ድረስ በቅቷል። ፊልሙን ለመጀመሪያ ጊዜ ሲመለከቱ የነበረውን ሁኔታ ጨምሮ ያጫወቱን እስኪ ሮማዛ

በጣም የሚገርመው ነገር ዘረሰና ይሄን ፊልም ሊሰራ እንግዲህ ካለፈው ስድስት ሰባት ዓመት ጀምሮ ብዙ ደክሟል። ብዙ ኢትዮጵያ ይመላለሳል። ከኔ ጋር ብዙ እንጫወታለን፣ እሱም እዚህ ሲመጣ፣ እኔም ዋሽንግተን ሲሄድ እና እውነቱን ለመናገር በጣም የደከመበት ጉዳይ ነው እና መጨረሻ ላይም በዚህ ሁኔታ ስለተሳካለት በጣም በጣም ነው ደስ የሚለኝ። እና እንደጠቀስከው ባለፈው ወር በርሊን ከመሄደ በፊት ፊልሙን አላየሁትም።

እንደውም በርሊን ሄጄ ሰናይ ተቀብለውኝ ያን ቀን ማታ ቢያንስ አያለው ፊልሙን። ምክንያቱም በነጋታው ለፕሬስ መግለጫ አለብን፣ እንደ አንዳንድ ነገር ብጠየቅም እንግዲህ ፊልሙ ካየው በኋላ ነው እያልኩ ነበር የሄድኩት። ግን ዘረሰናይ በፍጹም ከኦዲየንሱ ጋር ኤክስፔሪንስ ማድረግ አለብሽ እና በሲኒማ ሴቲንግ ነው ኤክስፔሪንስ ማድረግ ያለብሽ። አይሆንም ማለት ከተመልካቹ ጋር ከተመልካቹ ጋር አለኝ

እንግዲህ እሺ ብዬ ያው የእሱን ምክር በመቀበል መጀመሪያ ፕሪሚየር ሲደረግ ትልቅ ኦኬዥን ነበር፣ ሬድ ካርፔት ኦኬዥን ነበረ። በዛ መልኩ ነበርና ያው አዳራሹ ሙሉ ነው። ሰባት መቶ የሚሆኑ ሰዎች ነበር የተገኙት። የሚገርመው ነገር ፊልሙ ተጀምሮ እስኪያልቅ ድረስ የዘረሰናይና ቲሙ ሁላችን ከኋላ ነበር የተቀመጥነው። የአንድ ሰው ጥንቅላት አይንቀሳቀስም። ዝም ብያ ያለው ሁሉም ለዛ ለዘጠና ደቂቃ የሚተነፍስ አይመስልም ያም ፊልም

እና እኔም አብሬ በዛ ሁኔታ ነበርኩ። ግን ብዙ ደግሞ ውስጤ ትንሽ የመረበሽ ስሜትም ነበረኝ እኔ፣ ምክንያቱም ታሪኩ በጣም ጠንካራ ነው። ፊልሙ በጣም በጥሩ ሁኔታ ነው የተሰራው፣ እና ወደኋላ ኋላ አስራ ስድስት ዓመት መለሰኝ ሕግ ባለማስቶች ማህበር ስምንት ዓመት ስሰራ ያሳለፍኩትን ብዙ ነገር እንደገና አስታወሰኝና ትንሽ የመረበሽን ስሜት ነበረኝ፣ የመደሰትን ስሜት ነበረኝ፣ ብቻ የተደበላለቀ ነው።

ካለቀ በኋላ ፊልሙ ታይቶ ሰው ከፍተኛ ጭብጨባ ነው የሚሰማው። እና ፕሮዲሰሮቹን ሁሉንም ከጠራ በኋላ መጨረሻ ላይ እንደ ሰርፕራይዝ ነው፣ ድንገተኛ ትውት ነበር። አዎ፣ ፊልሙ ታይቶ ካለቀ በኋላ ወደ መድረክ በመውጣት ዲሬክተሩ፣ ፕሮዲሰሮቹ፣ ሜሮንን ሁሉንም ጋበዛቸው ወደ መድረክ። ቀጥሎ መጨረሻ ላይ እኔን ጋበዘኝ እና እንዳልኩ ከመድረኩ ተነስቶ ነበር ያጨረጨረው።

ትልቅ ልምድ ነበረ። ለኔ አዲስ ልምድ ነበረ። እስኪ አሁን ደግሞ ለአፍታ ወደ ፊልሙ ዲሬክተር ዘረሰናይ ብርሃነ መሃሪ መለስ ስንበል በፊልሙ ታሪካቸው የተተረከው ወይዘሮ መዓዛ ቀደም ብለው እንደገለጹት በበርሊኑ የፊልም ፌስቲቫል ለመጀመሪያ ጊዜ ከታዳሚ ጋር ሆነው ፊልሙን ለማየት በተዘጋጁበት ወቅት አድሮበት የነበረውን የጭንቀት ስሜት የገለጸበትን በመጠኑ እናድምጥ። በምን ቃላት እንደምነግርህ አላውቅም። በእውነት ለኔ በጣም

ትልቅ ጭንቀት ነበር። ምክንያቱም አንድ ሰው በስራው በህይወቱ አምኖ ለአለም ህዝብ ማንነታቸውን፣ ስራቸውን፣ ፍርሃታቸውን፣ ደስታቸውን ይሄን ሁላ ነገር ስታቀርብ በእውነት በትክክለኛ አድርጌዋለሁ ወይ፣ ለተመልካቹ ይሄንን ሰው ሙሉ በሙሉ ቀርጫዋለሁ ወይ የሚለውን ትልቅ ኃላፊነት ነው እና ሀላፊቱ ትንሽ ይጨንቅሃል ፊልሙ ካለቀ በኋላ

ለብዙ ጊዜ እንዳው ማዛን ገና ነኝ ገና ነኝ አላሳይሽም እያልኩኝ እስካሁን ድረስ አቆይቻት ነበር።

ወይዘሮ ማእዛስኪ ወደዚያ ወደ 16 ዓመት ታሪክ ልመልስዎና እንግዲህ ፍርዱን ተመልካች ሰጥቷል። ሲኔማው የተቀናበረበትን ታሪኩ የተመለከቱበትን በሁለት የተለያዩ ቦታዎች አሸናፊ እስከ መሆን አብቅቶታል። ነገር ግን በዋናነት ያን እውነተኛ ታሪክ ሂደቱ የነበረውን ገጽታ በቅርብ በዋና ባለታሪክነት የሚያውቅ ሰው የአበራሽን ታሪክ በህግ ሂደት የነበረውንና የተከተሉት ሁኔታዎች ለተመለከተ ዘረሰናይ ላይ ለመፍረድ ባለመብትም ነዎትና

በእርግጥ ያንን ስዕል መስጠት ችሏል። ድፍረት እውነቱን ለመናገር ታሪኩ በጣም አኪሬት ነው የቀረበው። ሁኔታውን በጣም በትክክል ነው የሚገልጸው። እንዳልኩ ከእኔ ጋር ብዙ እንነጋገር ነበር። እንዴት ነበር ነበር የፍርድ ልጀቱ የልጅቷ ስሜት እንዴት ነበር?

ማለት አንቺንና ልጅቱን ምንድን ነው የሚያመሳስላችሁ ነገር እንዴት ነው ኮኔክት ያደረግሽው ከሷ ጋር በስሜትም የተገናኘሹ ከዚህ ጉዳይ ጋር ይለኝ ነበር ብዙ ያነጋግረኝ ነበር እሱን ሁሉ ወስደዋል ሀሳቡንም ተረድቷል እሱ ብቻ ሳይሆን ደግሞ በራሱ መንገድ ደግሞ እንዳረጋገጠ እኔ የነገርኩትንም ከሌላም መንገድ ያገኛቸውንም ከዶክመንትስ ያገኛቸውንም እውነታዎች ደግሞ በራሱ መንገድ እንዳረጋገጠ ፊልሙ ላይ

አይቸዋል። በግራም ቀኝም በሁለቱም ላይ ብይኑን የሚሰጡት እርስዎ ነዎት። እና መሪ ተዋናይዋ ሜሮን ጌትነትስ ያን እርስዎ በጊዜ ያደረጉትን በትክክል አቅርበዋለች? እንዴት ተጫወተችው? የሜሮንን የተዋናይነት ሚናስ እንዴት ይገመገሙታል? እውነቱን ለመናገር የሚሰሩትን ፊልሞች ብዙ ጊዜ አግኝቼ አልተከታተልኩም አብዛኛዎቹን

እና የሜሮን እውቀትና ችሎታ ከዚህ ቀደም በደንብ አላጤንኩም ነበረ። ነገር ግን በዛ ፊልም ላይ ከፍተኛ ችሎታ እና ከፍተኛ ደግሞ ፖቴንሻል ያላት አክትረስ እንደሆነች ነው የተረዳሁት በከፍተኛ ሞገስ እና

በጣም በጥሩ ሁኔታ እኔ ጋ ያለውን ልበል እልክና በአንድ በኩል ደግሞ አዛኝነቴንም ቲንክ በደንብ አድርጋ አሳይታለች። በጣም ጥሩ ሁሉንም ሲሙን ለማመገን ፈልጋለሁ እና ጥሩ ስራ እንደሰሩ ለመናገር ፈልጌ ነው። በፊልሙ ለተመልካቾች የቀረበው ስዕል እርስዎ ያደረጉትን ታሪክ ተመልሶ የሚመለከት ነው እና ለዲሬክተሩም ሆነ ለመሪ ተዋናዊ ሜሮን የሰጡትን አስተያየት ጨምሮ በምጩ ፕሮግራማችን በተለይ ባህሉን የጠለፋ ልማድን የድሮውን መሰረት ያለ

ያለበትን የሚመለከት ከባለሙያዎች ጋር የሚደረግ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። አዎ ውይይት በዛ ላይ ያስፈልገናል። ጠለፋ መቅረት አለበት። መንገዱን ከጀመሩት ውስጥ ኖት። ወይዘሮ መዓዛ አሸናፊ በአሁኑ ሰዓት በተባበሩት መንግስታት ድርጅት የአፍሪካ የምጣኔ ሀብት ኮሚሽን የሴቶች ጉዳይ አማካሪ እንዲሁም የእናት ባንክ የዲሬክተሮች ቦርድ ሰብሳቢ የህግ ባለሙያ ወይዘሮ መዓዛ አሸናፊ ለጊዜው አመሰግናለሁ ጊዜ

ይርታሰፋ ትባላለች። የአስራ አራት ዓመት ልጅ ነች። እናጠጋኝ አስራ አራት ዓመት ነው እና

አድማጮች፣ የመጨረሻው የዛሬ ዝግጅት መደበኛ ዝግጅት ላይ ደርሰናል። የተፈጥሮ አካባቢ፣ ሳይንስና ሕይወት። የዓለም ሕዝብ ቁጥር እየጨመረ በሄደ መጠን የውሃ ፍላጎቱም እንደዚያው እያሻቀበ ይመጣል።

የምግብ የኢነርጂና የኢንዱስትሪ አጠቃቀምም እንዲሁ የሚሰፋና የሚያድግ በመሆኑ እየኖርንበት ካለነውና ከፊታችንም ከተደቀነው የአየር ንብረት መለዋወጥ ጋር በአንዳንድ አካባቢዎች የውሃ እጥረት የተባባሰ ሊሆን ሊጠፋም እንደሚችል ወርልድ ዋች ኢንስቲትዩት አመልክቷል። አሁንም ቢሆን በቢሊዮኖች የሚቆጠሩ ሰዎች ለውሃ መመናመንና እጥረት ተጋልጠው እንደሚገኙ ነው ወርልድ ዋች ኢንስቲትዩት የሚናገረው የሰው ቁጥር እየጨመረ ሲሄድ ደግሞ የባሰውን

ጠብቁ፣ ይሉናል የኢንስቲትዩቱ ቃል አቀባይ ሱፕሪያ ኩማር። በዓለማችን ከአንድ ነጥብ ሁለት ቢሊዮን በላይ የሚሆን ሰው የውሃ ችግር ወይም እጥረት ባለባቸው አካባቢዎች ነው የሚኖረው። ሌላ ወደ አንድ ነጥብ ስድስት ቢሊዮን የሚሆን ሰው ደግሞ ውሃ የሚቸገረው የገንዘብ ችግር ስላለበት ነው።

እነዚህ ደግሞ ግዙፍ ቁጥሮች ናቸው። የህዝብ ብዛት እየጨመረ መሄድ ደግሞ ይህንን ችግር እያሰፋው ይሄዳል። ሰው ውሃ ማግኘት እንዲችል ውጤታማና ቆፍጣና የሆኑ እርምጃዎች መወሰድ አለባቸው። የውሃ መገኘት ችግር ባለባቸው አካባቢዎች ወይም ውሃ በአካል ያለመገኘቱና ቢገኝም በቂ ያለመሆኑ ነገር ክፍፍሉም የተዛባ እንዲሆን ያደርገዋል።

መካከለኛው ምስራቅን፣ ሰሜን ቻይናን፣ ሰሜን ምዕራብ ህንድን፣ ሰሃራና ከሰሃራ በስተ ሰሜን ያለውን አፍሪካን የመሳሰሉ አካባቢዎች በአመዛኙ ደረቅና በቂ ውሃ የሌለባቸው ናቸው። ውሃ በአካል የለም። ውሃ የሚጠፋው ውሃ ባለመኖሩ ብቻ ሳይሆን ያለውንም ቢሆን ለማግኘት ያለው አቅም ደካማ በመሆኑም ጭምር ነው። ከኢኮኖሚ ጋር የተያያዘ የውሃ እጥረት ማለት

በውሃ መርሃ ግብሮችና በውሃ አቅም ግንባታ ላይ የሚፈስ ነዋይ እጥረት አለ ማለት ነው። ይህ ደግሞ በብዙ ስፋት ባላቸው የአፍሪቃ አካባቢዎች የሚታይ ችግር ነው። ውሃ አለ፣ እንዲያውም ተትረፍርፏል በሚባልባቸውም አካባቢዎች ለልማቱና ለሰው ለማድረስ የሚገባውን ያህል ትኩረት ባለመሰጠቱ ወይም በቂ መዋዕለ ነዋይ ባለመፍሰሱ የውሃ እጥረት አለ ይባላል።

እነዚህን ችግሮች ለመጋፈጥና ለማስወገድ የሚያስችሉት እርምጃዎች በአካባቢ በሀገርና በዓለም አቀፍ ደረጃ ሊወሰዱ የሚችሉ ናቸው ይላሉ የወርልድዋቸው አኩማር። በአካባቢ ደረጃ የምንሰራው ስራ ውሃን ለመያዝና ለመጠበቅ ከጥቅም በኋላ የሚፈሰውን ውሃ መልሶ መጠቀም የሚያስችሉ ዘዴዎችን ለመዘርጋት

ለግብርናም ሆነ ለኢንዱስትሪ ምርት ጉዳይ ለማዋል የሚያግዝ ኢንቨስትመንት ሊፈስ ይችላል። በብሔራዊ ደረጃ ደግሞ መንግስታት የተሻሉ የውሃ ፖሊሲዎችን እንዲያወጡ ወርልድ ዋች ኢንስቲትዩት ይመክርና እነዚህ ፖሊሲዎች ታዲያ ለግብርናው የሚሰጠውን ድጎማ መቀነስን ወይም ማስቀረትን እንዲያካትትም ያሳስባል።

For example, in India, a lot of farmers have subsidies that provide them with the use of electricity for 24 hours without.

እነዚህ ሰዎች ታዲያ የከርሰ ምድሩን ውሃ ሀያ አራት ሰዓታት ያለ ሀሳብና ያለማቋረጥ እያወጡ ያሟጥጡታል፣ ያባክኑታልም። በወርልድ ዋች ኢንስቲትዩት ትንተና መሰረት ጥቅም ላይ ከሚውለው ውሃ ሰባ ከመቶ የሚገባው ለግብርናው ስራ፣ አስራ ዘጠኝ ከመቶ ለኢንዱስትሪ፣ አስራ አንድ ከመቶ ለተለያዩ የከተሞች ፍላጎቶችና አገልግሎቶች ነው።

እጅግ የበዛ የውሃ አጠቃቀምና ፍላጎት ካለባቸው ሀገሮች ውስጥ ህንድ፣ ቻይና፣ ዩናይትድ ስቴትስ ይጠቀሳሉ። ብዙ የውሃ ምንጮችና ሀብቶች በአንዲት ሀገር ወሰኖች ውስጥ የሚቀሩ አይደሉም። ወንዞች፣ ሐይቆች፣ ባህሮች በብዙ ሀገሮች ግዛቶች ውስጥ ወይም በጋራ ወሰኖች ላይ የሚገኙ ወይም የሚያቋርጡ በመሆናቸው የውሃ አጠቃቀምን የሚመለከቱ አካባቢያዊ ወይም

ዓለም አቀፍ ስምምነቶች መኖር አለባቸው። የዓለም የሙቀት መጠን እየጨመረ በሄደ መጠን እየተለዋወጠ ያለው የአየር ንብረት ለውሃ ሀብት መመናመንና ከሰው ተጠቃሚነት እየራቀ መሄድ ጉልህ አስተዋጽኦ እንዳለው የጠቆሙት ሱፕሪያ ኩማር ለምሳሌም የዝናብ መጥፋትን እንደ አብነት ያነሳሉ።

በዝናብ ወቅት ጠብቆ መምጣት ወይም በወቅቱ አለመምጣት ምክንያት በሚፈጠሩት ለውጦች የሚጎዱ ብዙ ዘርፎች አሉ። በተለይ ግብርናውን መጥቀስ ይቻላል። ለምሳሌ የህንድ ገበሬዎች የሚያገኙት የዝናብ መጠን ምን ያህል እንደሚሆን በትክክል ማወቅ ባለመቻላቸው ምክንያት ወትሮ የሚያመርቱትን ሰብል

ደፍረው ለመዝራት እየተቸገሩ ነው። የአየር ንብረት ለውጥ በዚያ ህብረተሰብ ላይ የሚያሳድረው ጫና ግዙፍ ነው። የዝናብ ጉዳይ የምግብ ዋስትናን በቀጥታ የሚመለከት ጉዳይ ነው ይላሉ ኩማር። በሜዲቴራኒያን ተፋሰሶች፣ በአሜሪካ ክፍል በረሃማ አካባቢዎች፣ በአውስትራሊያና በደቡባዊ የአፍሪካ ክፍል የወንዙ ውሃ መጠን ቢሆን እየቀነሰ መሆኑን ወርልድዋች ኢንስቲትዩት አመልክቷል።

በመሬት ውስጥ ያሉ ውሃ አዘል አለቶች በውስጣቸው የሚያቆሩትንና በቸርነት የሚያመነጩትን ውሃ መልሰው ለማጠራቀም የሚፈጅባቸው የተራዘመ ጊዜ መሆኑንም ይጠቁማል። በውሃው መጠን መቀነስና በወቅቱም መዋዠቅ ምክንያት በመስኖ የሚለማው መሬት በከፋ ሁኔታ ለጉዳት ይጋለጣል።

በባህሮች በሮችና ወሰኖች አካባቢ የሚኖሩም ሰዎች ቢሆኑ በሰዎች የዕለት ተዕለት ሕይወት ውስጥ ጥቅም ላይ ሊውል የሚችለው ውሃ መጠን በባህሩ ጠለል መጨመር ምክንያት እያነሰ ይበልጥም ጨዋማ የሆነ ነው። ለመሆኑ ይህ የምንነጋገረው ውሃ ምንድን ነው? ለመሆኑ የኢትዮጵያ የውሃ ሀብት ስዕል ከዚህ አኳያ ምን ይመስላል?

ፕሮግራማችንን ለማጠቃለል አጫጭር ዜና እናሰማለን። የኢጋድ መሪዎች የደቡብ ሱዳንን ተኩስ አቁም ስምምነት ተግባራዊነት ለማገዝ በሚላከው ወታደራዊ ኃይልና ሂደቱን ለማፋጠም በሚቻልበት መንገድ አዲስ አበባ ላይ ተወያይተዋል። በደቡብ ሱዳን የተከሰተው ግጭት በአስቸኳይ ካልቆመ ያች ሀገር ለረሃብ አደጋ እንደምትጋለጥ ዓለም አቀፉ ማህበረሰብ አስጠነቀቀ።

እስከ ዛሬ ከአየር ላይ እንደጠፋ ያለው የማሌዥያ አየር መንገድ አውሮፕላን ግንኙነቱ ከተቆረጠ በኋላ ለሰዓታት በረዋል የተባለውን ዜና የማሌዥያ ባለስልጣናት አስተባበሉ። ሩሲያ፣ ዩክሬን ውስጥ የጀመረችውን አካሄድ ካልቀየረች ከፍተኛ የፖለቲካና የኢኮኖሚ ቀውስ ይከተላታል ሲሉ የጀርመኗ ቻንስለር አንጌላ መርክል አስጠነቀቁ። ለሰዓቱ ያለን ዋና ዋና ዜና በዚሁ አበቃ።

የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ አበቃ። ነገ አርብ ቀደም በሚለው ከአንድ ሰዓት እስከ አንድ ተኩል በሚሰማው ፕሮግራም፣ ከዚያም በሶስት ሰዓት እንዳሁኑ ከ3 እስከ 4 በምናቀርበው መደበኛ ፕሮግራም እንገናኛለን። እስካሁን ያስተናገድናችሁ እኔ አዲሱ አበበና ቆንጂት ታየ ነን። ፕሮግራማችንን የመራልን ኃይሉ ታምራት ነው። በእኛ በኩል ሰላም ደህና ደሩ እንላችኋለን። የትግርኛ

ፕሮግራም ይቀጥላል። ለዚህም ሚኒያ በመንበሯ ላይ ተሰይማለች። ሰላም እያልን እንሰናበታለን። ተናደሩ ቮይስ ኦፍ አሜሪካ

oh hey.